የማኅበራዊ መገናኛ ዘዴዎች ቅኝት። ጉዳዩ መጀመሪያ የተደመጠው ማክሰኞ ምሽት ነበር በአሜሪካ ድምፅ ሬዲዮ ቪኦኤ። የሬዲዮ ጣቢያው ዘግየት ብሎ ዜናውን በድረ ገጹ ሲያወጣ ብዙዎች ወዲያውኑ ነበር የተቀባበሉት። ርዕሱ የኢትዮጵያ ጠቅላይ ሚኒስተር ፕሮቶኮል ኃላፊ ከዱ ይላል። ከዜናው ጋር የተያያዘ ፎቶ ለሰውየው የተሰጠውን የአሜሪካ ቪዛ ያሳያል። በቪዛው ላይ የሰውየው ስም ባየ ታደሰ ተፈሪ እንደሆነ ተጠቅሷል። ምስላቸውም ተካቷል። ቪዛው የተሰጣቸውም ከሁለት ሳምንት በፊት ኒውዮርክ በተካሄደው ሰባ ሁለተኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ እንዲገኙ እንደሆነም ይጠቁማል። እርሳቸው የተካተቱበት በጠቅላይ ሚኒስትር ኃይለ ማርያም የተመራው ልዑክ ወደ ሀገሩ ሲመለስ፣ ሰውየው ግን በአሜሪካ የፖለቲካ ጥገኝነት ለመጠየቅ መወሰናቸው በዜና ዘገባው ላይ ተገልጿል። በመንግሥትና በጸጥታ ኃይሉ መካከል የተፈጠረው ከፍተኛ መከፋፈል ለእኔም ሆነ ለሀገሪቱ አስጊ ደረጃ ላይ የደረሰ በመሆኑ በአሜሪካ ለመቅረት ወስኛለሁ ብለዋል አቶ ባዬ። ዜናውን በፍጥነት ያጋሩ የማህበራዊ መገናኛ ዘዴ ተጠቃሚዎች የሰውየውን የሥራ ድርሻ በጠቅላይ ሚኒስትሩ ላይ ከታዘቧቸው የፕሮቶኮል ግድፈቶች ጋር እያነጻጸሩ ተሳልቀዋል። በስላቃዊ ጽሑፎቹ የሚታወቀው አበበ ቶላ በብዕር ስሙ አቤቶኪቻው በጉዳዩ ላይ ተከታታይ አስተያየቶች ካስነበቡ መካከል አንዱ ነው። አቤቶኪቻው ረቡዕ ዕለት በፌስቡክ ገጹ የአቶ ኃይለማርያም ፕሮቶኮል ከዱ የሚለው ዜና ላይ በጣም አስገራሚው ነገር ሰውየው ለካ እስከዛሬ ፕሮቶኮል ነበራቸው የሚለው ነው እስቲ የአቶ ኃይለማርያምን ፕሮቶኮል የሚያሳየን ፎቶግራፎች አዋጡ። ድሮኑም የፕሮቶኮል ኃላፊው የሥራ ማቆም አድማ ላይ ነበሩ የሚያስብሉ ብዙ አስቂኝ ፎቶግራፎችን በዛ ሰሞን ስናይም አልነበር ብሎ ይጠይቃል። ሳሙኤል አራጌ የተባሉ የፌስቡክ ተጠቃሚም ተመሳሳይ ሀሳብ አላቸው። የአቶ ኃይለማርያም ፕሮቶኮል ኃላፊ ከዱ የሚል ወሬ ሳነብ በማንዴላ ቀብር ላይ ሰውየውን ቢራቢሮ ከረባት አስሮ እንዲሄድ ያደረጉ ጊዜ አይደል እንዴ ከዱት ብያለው ሲሉ አስተያየታቸውን አጋርተዋል። ልዋ በትዊተር አንድ የቤተ መንግስት ፕሮቶኮል አገር ጥሎ ጠፋ ተብሎ ይህ ሁሉ ከተወራ እኔ ብጠፋ እንዴት ሊወራ ነው ሲሉ ቀልደዋል። ሄኖክ ጸጋይ ደግሞ በዚያው በትዊተር ሕይወቴና የቤተ መንግስት ታላላቅ ሚስጥሮች የሚል መጽሐፍ በቅርብ ጊዜ እንጠብቃለን ብለዋል። ጌታቸው ሽፈራው በበኩሉ ተከታዩን አስተያየት በፌስቡክ ገጹ ሰጥቷል። ትህነግ ኢህአዴግ ፕሮቶኮል አያውቅም። ገዥዎቹ ፕሮቶኮል የሚያሳያቸውን ሳይሆን ተንኮል የሚመክራቸውን ነው የሚቀጥሩት። ለስሙ ካልሆነ በስተቀር የፕሮቶኮል ሹም የሚባለውን ይጠቀሙበታል ለማለት ይከብዳል። ካላቸው እንኳ ከሙያ ይልቅ በዘመድ አዝማድ በታማኝነት የመጣ እንጂ በሙያው ሊቀጠር አይችልም። ሙያውን የሚያውቁ የፕሮቶኮል ሹምና ዲፕሎማት እንደሌለ ኦባማ በመጣ ወቅት እንደዛ ሲንጋደዱና ሲደናበሩ አስተውለናል። የአቶ ኃይለማርያም የፕሮቶኮል ሹም ከዳ ተብሎ ካድሬዎቹ ተበሳጭተዋል። ለምን ይህን ያህል እንደተበሳጩ ግራ ያጋባል። ኃይለማርያምን ስልጣን የለውም ብሎ የሚያስብ ሕዝብ ሰውየው ሊያጋልጥ ይችላል ስለሚባለው የፕሮቶኮል ዝርክርክነት ቁም ነገር ብሎ ሊጨነቅለት አይችልም ከቀልድና ፌዝ ያለፈ ጌታቸው በጽሑፉ ጠቆም እንዳደረገው አቶ ባዬ ከዱ የሚለው ዜና ከተሰማ ጀምሮ በመንግሥት ደጋፊነታቸው የሚታወቁ የፌስቡክ ጸሐፊዎች የሰውየው እውነተኛ ማንነት ነው የሚሉትን በማጋለጥ ተጠምደዋል። አቶ ባዬ የፕሮቶኮል ኃላፊ ሳይሆኑ ቀድሞ አትክልተኛ የነበሩ አሁን ደግሞ አንዳንዶቹ ቡና ሻይ አቅራቢ፣ ሌሎቹ ደግሞ የመስተንግዶ ሰራተኛ ናቸው ሲሉ ምንጮቻቸውን እየጠቀሱ አጣጥለዋቸዋል በማስተናገድ ስራ ላይ ሳሉ የተነሷቸውን ፎቶዎች በማስረጃነት ለማቅረብ ሞክረዋል። ይህ አካሄድ መንግስት ዘመም የሚባለውን ጦማሪ ዳንኤል ብርሃንን ሳይቀር ያስገረመው ይመስላል። የመንግስት የፌስቡክ ፔጆች የአቶ ባዬ ታደሰን ስም ለማጥፋት ዘመቻ መክፈታቸው ጠቃሚም አስፈላጊም አይመስለኝም። ውሸት ከሆነ ማስተባበል ቀላል ነው። በአሁን ሰዓት የፕሮቶኮል ኃላፊ የሚሰራውና የሌሎች ሹመኞች ማንነት ይነገረን። ዲሞክራሲያዊ በሆኑ ሀገሮች እነዚህ ነገሮች ሚስጥር አይደሉም። በመንግስት ደረጃ የግለሰብ ስም ማጥፋት ውስጥ መግባት አይገባም ሲል በፌስቡክ ገጹ ጽፏል። በመንግስት ጎራ የቆሙት ረዳይ ገብረ እግዚአብሔር በፌስቡክ ገጻቸው ምክር ለግሰዋል። አንድ ጥገኛ ተሳደብን ብለን የተከበረ ሙያ እያዋረድንና የሌሎች ሞራልም እየነካን እንዳይሆን ስጋት አለኝ። ፕሮቶኮል አንድ ትልቅ ስራ ነው። ፕሮቶኮል ላይ የተሰማራ ደካማ ሰው ካደ ተብሎ ድሮስ የሻይ ቡና አቅራቢ አይደለም እንዴ ስንል ከኑግ ጋር የተገኘ ሰሊጥ አብረ ተወቀጥም እንዳይሆን፣ በእኔ እምነት ሰውየው ከቤተ መንግስት ስለከዱ ከዳተኛ እንበላቸው፣ ስራቸው ግን ሌሎች ዜጎችም የሚሰሩት ወይም የተሰማሩበት የተከበረና መልካም የስራ መስክ ስለሆነ እሳቸውን ለመሳደብ ሲባል የስራ ስኩ ወይም ሙያውን ማቃለል ተገቢ አይደለም። ከተፈለገ ሰውየው በግል አገር የከዱ ስለሆኑ ከሀዲ ወይም ጠገኛ ማለት የተሻለ ይመስለኛል። ሰላም ስዩም ደግሞ ተከታዩን በፌስቡክ አጋርተዋል። የፕሮቶኮል ኃላፊ ነው፣ የክረባት ፕሮቶኮል ነው፣ የሱሪ ፕሮቶኮል ነው፣ የሻይ ቡና ፕሮቶኮል ነው የሚለው ንትርክ ቀጥሏል። ሰውየው ይሻለኛል ብሎ የመረጠውን መርጧል። መቼስ ባጭሩ ቁልፍ የሚይዝ ቁልፍ ሰው ነው ካልተባለ የነበረውን ስራ ምንነት፣ ዜናውን ያመጡልኝ ሰዎች ከቪዛው ይልቅ የሰውየውን መታወቂያ ቢያሳዩ አይሻልም ነበር? እንዲህ ማለቴ አንድም የቪዛው ፎቶ ጥቅም ስላልታየኝ፣ አንድም መታወቂያው ቢታይ የንትርክ አቅጣጫው ይቀየር ነበር በሚል ነው። መላኩ ብርሃኑ በሌላኛው ወገን ያሉ ሰዎች በተደጋጋሚ ከሚያነሱት አመክንዮ ጋር የሚቀራረብ መከራከሪያ በፌስቡክ አጋርቷል። አሁን ጠፉ የተባሉት ሰውዬ ፕሮቶኮል ኃላፊ ካልሆኑ ወይም ለሌላ ስራ ካልተመደቡ በቀር ሻይ ለማፍላት ሲባል ጠቅላይ ሚኒስተሩን አጅበው ኒውዮርክ ድረስ ሄደው ነበር ማለት በእውነቱ ይቸገራለሁ። እንዲያ ከሆነ ጠቅላይ ሚኒስተሩ አንድም ሻያፊ እና አቅራቢያቸውን ኒውዮርክ ወስደው የሚያስጎበኙ ደግ ሰው ናቸው፣ አሊያም እንደ ጋዳፊ አይነት ብኩንነት ሊጀማመራቸው ነው ማለት ነው ብሏል። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ትምህርት ቤት መምህር አቶ ዳግማ አፈወርቅ ማህበራዊ መገናኛ ብዙሀንን አስመልክቶ ባለፈው ሳምንት ለዶይቼ ቬለ ሙያዊ አስተያየታቸውን አካፍለዋል። ማህበራዊ መገናኛ ብዙሀን በኢትዮጵያ እያበረከቱት ካለው አስተዋጽኦ አንዱ በነባሩ የጋዜጠኝነት ሙያና መገናኛ ብዙሀን የሚፈጸሙ ስህተቶችን የመንቀስና ማጋለጥ እንደሆነ ገልጸው ነበር፣ ማህበራዊ ሚዲያው ማለት ነው እንደውም አንዳንዴ ዋነኛው ጋዜጠኝነት ያሉበትን ችግሮች ሁሉ እንደ ዋች ዶግ የለም፣ እንደ ተቆጣጣሪ ሆኖ ሁሉ ያገለግላል ማህበራዊ ሚዲያው። ያየሃቸውን ኮንቬንሽናል ሚዲያው ላይ ዋናው ጋዜጠኝነት ላይ ያየሃቸውን ችግሮች እያነሳ የምትወያይበት መድረክ ነው። የመምህሩን አባባል በማስረጃ ለማስደገፍ በዚህ ሳምንት የማህበራዊ መገናኛ ብዙሀን ተጠቃሚዎች መወያያ የሆነውን ርዕሰ ጉዳይ መጥቀስ ይበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የተሰኘው ብሔራዊው የቴሌቪዥን ጣቢያ ባለፈው ሳምንት እሁድ የተከበረውን የኤሬቻ ክብረ በዓል በሌሎች ሃይማኖታዊም ሆነ ሕዝባዊ በዓላት እንዳስለመደው በቀጥታ ስርጭት አላስተላለፈም። ጣቢያው የበዓሉን አከባበር እንዴት እየዘገበው እንደነበር ከዋዜማው ጀምሮ ሲከታተሉ የቆዩት የፌስቡክ እና ትዊተር ተጠቃሚዎች በኢቢሲ ላይ ትችቶች አዝንበዋል። ለቀናት የቀጠሉት እነዚህ ትችቶች ያሳሰቡት የመሰሉት ኢቢሲ ረቡዕ ዕለት ከአንድም ሁለቴ ማስተባበያዎችን በፌስቡክ ገጹ አወጣ። ማስተባበያዎቹ ይበልጥ ነቀፌታዎችን ማስከተላቸውን ያስተዋለው ኢቢሲ ሁለቱንም መግለጫዎቹን በአጭር ጊዜያት ውስጥ ከይፋዊ የፌስቡክ ገጹ ላይ መልሶ ማጥፋቱ አነጋግሯል። የጣቢያዎቹን ማስተባበያዎች በስክሪንሾት ያስቀሩ የማህበራዊ መገናኛ ብዙሀን ተጠቃሚዎች መግለጫዎቹን እየተቀባበሉ የኢቢሲን መከራከሪያዎች አብጠልጥለዋል። ሚልኪሳ ጭምደሳ ወዳጆ በፌስቡክ ገጻቸው ኢቢሲ በኦሮሞ አክቲቪስቶች ስም የማጥፋት ዘመቻ እየተካሄደብኝ ነው አለ። የኤሬቻ በዓልን በልማታዊ ጋዜጠኝነት መርህ መሰረት የዘገብኩ ቢሆንም በማህበራዊ ሚዲያ በእኔ ላይ ያነጣጠረ ዘመቻ ተከፍቶብኛል ብሏል። ኮርፖሬሽኑ ኧረ ተው፣ እናንተ ሰዎች፣ ያለ ፕሮግራማችን አታስቁን ብለዋል። ሳሙኤል ኃይለሥላሴ በዚያው በፌስቡክ የኤሬቻ በዓል ለምን የቀጥታ ሽፋን አልተሰጠውም ለሚለው ቅሬታ ኢብኮ የኤሬቻን በዓል ለማክበር ዝግጅቴን ያጠናቀቁት ገና ከዋዜማው ነበር የሚል መልስ ሰጥታለች። ያው የለመድነው ነው እንግዲህ፣ እንደ ወትረው ቅሬታን አድማጭ የለም። ጥያቄውና መልሱ አልተገናኘም። ካልተጣላ በቀር ካራቀ ከነብሱ ደናዋል አይሆንም ለደናደር መልሱ ብለናል። ያ ሌላ ይህ ሌላ ሲሉ አስተያየታቸውን በግጥም አስደግፈው አስፍረዋል። ዳዲ ዲ ጎሳ የተባሉ የፌስቡክ ተጠቃሚ ደግሞ ጥፋታችሁን ሌላ ላይ ለማላከክ ከመጣር ይቅርታ ጠይቁ ሲሉ ለጣቢያው ምክር አስተላልፈዋል። ሳምቤ ቦና ደግሞ ያዞምባችሁ ተቀባይነት የለውም ድሮም የኛ አልነበራችሁም፣ ወደፊትም የኛ አትሆኑም። ከህዝብ ጋር አብራችሁ እስካልቆማችሁ ድረስ ህዝብ ተቃራኒያችሁ ነው የሚሆነው ብለዋል በፌስቡክ። የኢሬቻ በዓል ዕለት ጉዳዩን የታዘቡት ኪያ ኪኮ ደግሞ ኢቢሲ ትልቁን የምስጋና ቀን ኢሬቻን ሳይዘግብ ቀረ። ብሔራዊ መግባባት የመገንቢያ መንገዱ ይህ ነው? እውን የትኛው ክልል ነው ትልቁ ግብር ከፋይ? ከየትኛው ክልል ነው ለውጭ ገበያ የሚላከው አብዛኛው ምርት የሚመጣው? ይህ በቅርቡ ይቀየራል፣ ሲሉ በፌስቡክ ገጻቸው ጽፈዋል። ኪያብ ሄልሂቭ ሜብወርቅ የተባሉ የፌስቡክ ተጠቃሚ ደግሞ ስለ መገናኛ ብዙኃን ለምን እንጨነቃለን በሚል ርዕስ ተከታዩን አስተያየት ሰጥተዋል። መገናኛ ብዙኃን በሕዝብና በመንግስት፣ በተለያዩ ማህበረሰቦች፣ በተለያዩ ሀገራት መካከል ወዳጅነት መግባባትና መተማመን ለመፍጠር ከፍተኛ አዎንታዊ ተጽዕኖ ይኖረዋል። በሌላ በኩል ደግሞ አዲስ ባህል የማምጣትም ሆነ የነበረውን የመበረዝ እንዲሁም የአንዱን አካል መጥፎም ሆነ ጥሩ ሀሳብ ወይም ፍላጎት ወደ ሌላው በግድ እንዲጫን በማድረግ አሉታዊ ተጽዕኖ ያሳድራል። በጥቅሉ ግን መገናኛ ብዙሃን እንዳጠቃቀሙ በሁሉም የሰው ልጅ እንቅስቃሴ ላይ አዎንታዊም ሆነ አሉታዊ ተጽዕኖ ያሳድራል፣ እያሳደረም ይገኛል። ለዚህ ነው እንግዲህ እንደ ሀገር ፍትሐዊ ሚዲያ ሊኖረን ይገባል እያልኩኝ ሁሌም የምከራከረው። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም